የአሜሪካ ድምጽ ነው በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ነሐሴ 11 2014 ዓ.ም ምሽት ዝግጅታችን ጀመረ በኢትዮጵያ መንግስት የተቋቋመው የሰላም አማራጭ አብይ ኮሚቴ ወደ ተኩስ አቁም ስምምነት ሊያደርስ የሚችልና ለቀጣይ የፖለቲካ ውይይቶች መሰረት የሚጥል የሰላም ምክረ ሀሳብ ማጽደቁን መንግስት ገለጸ። ህወሓት በበኩሉ የማደናገሪያ ጨዋታ ነው ሲል መግለጫውን ውድቅ አድርጎታል። በዚህ ዙሪያ ዘገባ ይኖረናል። ከትናንትና ጀምሮ ሶስት መቶ ሀምሳ ስምንት የሚሆኑ የመጀመሪያ ተመላሾች ወደ አብዓላ ከተማ እንዲመለሱ የተደረገበት ሁኔታ ነው ያለው። ስለዚህ በቀጣይ ቀናትም በተመሳሳይ መልኩ የሚቀጥል ይሆናል ማለት ነው። የሰማችኋቸው የአፋር ክልል የአደጋ መከላከልና የምግብ ዋስትና ጽህፈት ቤት ኃላፊ አቶ መሐመድ ሁሴንን ነው። አፋር ስተይዘው የቆዩት የትግራይ ተወላጆች ወደ መኖሪያቸው መመለሳቸውን የሚመለከት ዘገባም ይኖረናል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምጽ ቅንብር ሲሳያ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲሰራችን አበባየው ገበያውም አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ይተላለፋል። እስከ ምሽቱ አራት ሰዓት ድረስ አብረናችሁን እናንተም አብራችሁን ቆዩ። አሁን ቀዳሚ የምናደርገው የሰዓቱን ዋና ዋና የዓለም ዜና ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮች። የምሽቱን የዓለም ዜና የማሰማችሁ ቆንጂት ታዬ ነኝ። የኢትዮጵያ ሰብአዊ መብቶች ኮሚሽን ሕገወጥና የዘፈቀደ እስራት ሲል በጠራው ሁኔታ አፋር ክልል ሰመራ ከተማ ውስጥ ተይዘው የቆዩ የትግራይ ተወላጆች ተለቀው ወደ አብዓላ መመለስ መጀመራቸውን የክልሉ መንግስት አስታወቀ። ወደ መኖሪያቸው የመመለሱ ሂደት በ15 ቀናት ውስጥ እንደሚጠናቀቅ የክልሉ የአደጋ መከላከልና የምግብ ዋስትና ጽህፈት ቤት ኃላፊ አቶ መሐመድ ሁሴን ለአሜሪካ ድምፅ ገልጸዋል። ተመላሾቹ ንብረታቸው በጦርነቱ በመውደሙ እርዳታ እንደሚያስፈልጋቸው ተናግረዋል። ተይዘዋል የተባሉት ዘጠኝ ሺህ እንደሚሆኑ የሰብአዊ መብቶች ኮሚሽን ሲገልጽ የአፋር ክልል መንግስት ግን ሰዎቹ 7800 መሆናቸውን አመልክቷል። ዝርዝሩ በምሽቱ ዝግጅታችን ይቀርባል። አዲስ ተመራጩ የኬንያ ፕሬዚደንት ዊሊያም ሩቶ ህዝቡ አንድ እንዲሆን ጥሪ አሰሙ። ሩቶ ጥሪያቸውን ያቀረቡት በምርጫ ተወዳዳሪያቸው የነበሩት ራይላ ኦዲንጋ የምርጫውን ውጤት እንደማይቀበሉና ጉዳዩን ወደ ፍርድ ቤት እንደሚወስዱት ባሳወቁ ማግስት ነው። የወቅቱ ምክትል ፕሬዚደንት ሆነው እያገለገሉ ያሉት ሩቶ አዲሶቹ ተመራጭ መሪዎች ለህዝቡ እንዲሰሩ ጥሪ አቅርበዋል። መሐመድ ዩሱፍ የላከውን ዘገባ እንግዱ ወልዴ ያቀርበዋል። ኬንያ ክዋንዛ አላያንስ በተባለው የ አስራ ሁለት ፖለቲካ ፓርቲዎች መድረክ ላይ ንግግር ያደረጉት ሩቶ ፕሬዝደንትነታቸው ለሁሉም ኬንያውያን መሆኑን ተናግረዋል። ምንም የሚገለል የኬንያ ሪፐብሊክ አካል እንደማይኖር በቅድሚያ መናገር እፈልጋለሁ። የምናስተዳድረው ማንንም የኬንያ አካል ወደ ኋላ ትተን አይደለም። ምንም የኬንያ አካል ወደ ኋላ አይተውም። የትኛውም የኬንያ ማህበረሰብ ወደ ኋላ አይተውም። እንደ ሀገር አንድ ላይ ነው የምንጓዘው፣ ምክንያቱም የኬንያ ሕዝብ ፖለቲካችንን እንድንቀይርና ጎሰኝነትን እንድናስወግድ ነግሮናል። ሩቶ ንግግራቸውን ያሰሙት ተቀናቃኛቸው ራያላ ኦዲንጋ የምርጫውን ውጤት ውድቅ ባደረጉበት ማግስት ነው። ኦዲንጋ ውጤቱን በሕጋዊና በህገ መንግስታዊ መንገድ እንደሚፈታተኑት አስታውቀዋል። ምክትል ፕሬዚዳንት ሩቶ ከ50 በመቶ በትንሹ ከፍ ያለ ድምፅ ሲያገኙ ኦዲንጋ ደግሞ ከ49 በመቶ በጥቂት ዝቅ ያለ ነጥብ አግኝተዋል። ሩቶ ክሱን እንደሚከላከሉ አስታውቀዋል። የፍርድ ቤት ሂደት ይኖራል። በዚህም ሂደት እንሳተፋለን። መሳተፍም አለብን፣ ምክንያቱም እኛ ዲሞክራቶች ነን። የምርጫው ውጤት በምርጫ ኮሚሽን ውስጥ ያሉ ኃላፊዎችንም ከፍሏል። አንዳንድ የኮሚሽኑ አባላት በቆጠራው ወቅት ግልጽነት የለም በሚል ውጤቱን አላጸደቁም። ጭቅጭቁ ኬንያን እንዳለፉት ምርጫዎች ወደ ሁከት እንዳይወስዳት ተፈርተዋል። ኦዲንጋ ጉዳያቸውን ለኬንያው ጠቅላይ ፍርድ ቤት ለማቅረብ እስከ እሁድ ድረስ ጊዜ ያላቸው፣ ፍርድ ቤቱም ባለፈው ሳምንት የተደረገው ምርጫ ነጻ ፍትሐዊና ታማኝ መሆኑን ወይም አለመሆኑን ያረጋግጣል። ዚምባብዌ ውስጥ የተቀሰቀሰው የኩፍኝ ወረርሽኝ 157 ሕፃናት መግደሉን የሀገሪቱ መንግስት አስታወቀ። በሀገሪቱ ዙሪያ ከ2000 የሚበልጡ ሰዎች መያዛቸውንም ነው የገለጸው። የዚምባብዌ ባለስልጣናት የመጀመሪያው የኩፍኝ ተጋላጭ መገኘቱን ያስታወቁት ከጥቂት ቀናት በፊት ሲሆን ለህልፈት የተዳረጉት ሕፃናት ቁጥር ከአንድ ሳምንት ባነሰ ጊዜ ውስጥ በእጥፍ ገደማ መጨመሩን አመልክተዋል። የማስታወቂያ ሚኒስትሯ ሞኒካ ሙትስቫንጓ በሰጡት ቃል አብዛኞቹ ኩፍኝ የያዛቸው ሰዎች መከላከያ ክትባቱን ያልተከተቡ መሆናቸውን ጠቅሰው ባህላዊና ሃይማኖታዊ መሪዎች በሚካሄዱ የክትባት ዘመቻዎች ህዝቡን በመቀስቀስ ረገድ እንዲያግዙ መንግስት ይጠይቃል ብለዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በዩናይትድ ስቴትስ ምክር ቤት ግንባር ቀደሟ ሪፐብሊካን የዶናልድ ትራምፕ ባላንጣ የዋዮሚንጓ ሊዝ ቼኒ በሪፐብሊካን ፓርቲው ቅድመ ምርጫ ተሸነፉ። ትናንት ማክሰኞ በተካሄደው ቅድመ ምርጫ ሊዝ ቼኒን ያሸነፏቸው የቀድሞው ፕሬዚደንት የሚደግፏቸው ተፎካካሪያቸው ሄርየት ሀግማን ናቸው። ስመኝሽ የቆየ አጠር ያለውን የቪኦኤ ዘገባ ታቀርበዋለች። የቀድሞው የአሜሪካ ምክትል ፕሬዚዳንት ዲክ ቼኒ ሴት ልጅ የሆኑት ሊዝ ቼኒ በዶናልድ ትራምፕ በሚደገፉት ሀሪያት ሀግማን መሸነፋቸው የቀድሞ ፕሬዚዳንት ደጋፊዎቻቸው ባለፈው ዓመት በምክር ቤቱ ላይ ያደረጉትን ወረራ ተከትሎ በወንጀል እንዲጠየቁ ድጋፍ የሰጡ ሪፐብሊካኖችን ከስልጣን ለማስወገድ ለሚያደርጉት ዘመቻ እንደ ትልቅ ድል ይቆጠራል ተብሏል። እዚህ የደረስኩት ብቻዬን አይደለም ዋዮሚንግ አንድ ብቻ የምክር ቤት ውክልና እንዳላትና ያንን በትክክል መጠቀም እንዳለብን ለሚገነዘቡት ፕሬዝዳንት ዶናልድ ትራምፕ ትልቅ ክብር እንዳለን ግልጽ ነው። ሊስቼኒ ሽንፈታቸውን ተከትሎ ለደጋፊዎቻቸው ባደረጉት ንግግር መሸነፋቸው የፖለቲካ ሕይወታቸው አዲስ ምዕራፍ መክፈቻ መሆኑን ተናግረዋል። ስለተደቀነብን አደጋና ያንንም ለማሸነፍ ምን መደረግ እንዳለበት ዓይናችንን በግልጽ ከፍተን መመልከት አለብን። ዶናልድ ትራምፕ በድጋሚ ወደ ስልጣን አካባቢ ድርሽ እንዳይል የቻልኩትን ሁሉ እንደማደርግ ከጥር ስድስት ጀምሮ ተናግሬ ያለው እና ደግሞ የምሬን ነው። ቼኒ የወደፊት የፖለቲካ ተሳትፏቸው ከምክር ቤት አባልነት ባለፈ ምን መምሰል እንዳለበት ማሰብ ከጀመሩ የቆዩ ሲሆን ምናልባትም እንደ አውሮፓያን አቆጣጠር በ2024 ለሚደረገው የፕሬዝዳንት ምርጫ ሊወዳደሩ ይችላሉ። ይህ ከሆነ ደግሞ ምናልባት ከትራምፕ ጋር እንደገና ሊያጋጫቸው ይችላል። በተመሳሳይ የሪፐብሊካን የውስጥ ምርጫ ፉክክር ደግሞ የቀድሞውን ፕሬዝዳንት የተቃወሙት ሌላዋ የአላስካ ሪፐብሊካን ሴናተር ሊሳ መርካውስኪ በህዳር ወር ለሚደረገው ረገው የምክር ቤት ምርጫ ለመወዳደር እንደሚችሉ አረጋግጠዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ ነገ ሐሙስ ከዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪና ከቱርክ ፕሬዚደንት ሬቼፕ ታይፕ ኤርዶዋን ጋር ምዕራብ ዩክሬን ውስጥ ስብሰባ እንደሚያደርጉ ተገለጸ። የመንግስታቱ ድርጅት ቃል አቀባይ ስቴፋን ዱዣሪች ስብሰባውን የጠሩት የዩክሬን ፕሬዚደንት መሆናቸውን ገልጸዋል። ሶስቱ መሪዎች የጥቁር ባህር የእህል መርሃ ግብር የተባለው ፕሮጀክት አባላት ሲሆኑ አራተኛው የሩሲያው ፕሬዚደንት ቭላዲሚር ፑቲን ናቸው። እንደ አውሮፓውያን አቆጣጠር ባለፈው ሐምሌ 22 ኢስታንቡል ላይ የተፈረመው ውል የዩክሬን እህል ለዓለም ገበያ መቅረብ እንዲጀምር አስችሏል። በሩሲያ የማዳበሪያና የምግብ ንግድ ላይ የነበሩትን አንዳንዶቹን እንቅፋቶችም አስወግዷል። ሩሲያ ዩክሬንን በየካቲት አጋማሽ መውረሯን ተከትሎ 20 ሚሊዮን ሜትሪክ ቶን እህል መንቀሳቀስ ሳይችል የቆየ ሲሆን የምግብ ዋጋ እንዲያሻቅብም አድርጓል። የዓለም የምግብ ፕሮግራም በአሁኑ ሰዓት በሰማንያ ሀገሮች አጣዳፊ የምግብ ዋስትና ችግር ላይ መሆናቸውንና በ45 ሀገሮች ደግሞ 50 ሚሊዮን ሰዎች ቸነፈር አፋፍ ላይ እንደሚገኙ አስጠንቅቋል። የጥቁር ባህር የእህል መርሃ ግብሩ የጋራ ቅንጅት ማዕከል ስራውን ከጀመረ ወዲህ 21 መርከቦች 563 ሺህ ቶን እህል ጭነው ከኦዴሳና ከሌሎችም ሁለት ወደቦች ለመንቀሳቀስ ፈቃድ እንዳገኙ ተመልክተዋል። ጉቴሬዥ ከፕሬዚደንት ዜሌንስኪ ጋር የሁለትዮሽ ውይይት እንደሚያደርጉ ቃል አቀባያቸው አመልክተዋል። በመጨረሻም ዩናይትድ ስቴትስ ኢራን ያቀረበችውን የኒውክሊየር ስምምነት ሀሳብ እያጠናችው መሆኗን ገልጻለች። የኢራንን የኒውክሊየር መርሃ ግብር ለመቆጣጠር እንደ አውሮፓውያን አቆጣጠር በ2015 የተፈረመው ውል እንዲያንሰራራ በአውሮፓ ሕብረት ሸምጋይነት ለቀረበው የመጨረሻ ሀሳብ ኢራን የሰጠችውን ምላሽ እያጠናችው መሆኑን ነው ዩናይትድ ስቴትስ ያስታወቀችው። አድማጮች፣ ለዜና የተመደበው ክፍለ ጊዜ በዚሁ ያበቃል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን አምሹ። ቆንጂ ይታየን ለዓለም ዜናዎቹ እናመሰግናለን። በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ረቡዕ ነሐሴ 11 2014 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን በድጋሚ እንጋብዛለን። አሁን ወደ ሰአቱ ቀዳሚው የሚሆነው የአብይር ዘገባችን እንለፍ። በኢትዮጵያ መንግስት የተቋቋመው የሰላም አማራጭ አብይ ኮሚቴ ወደ ተኩስ አቁም ስምምነት ሊያደርስ የሚችል እና ለቀጣይ የፖለቲካ ውይይቶች መሰረት የሚጥል የሰላም ምክር ሀሳብ ማጽደቁን መንግስት ገለጸ። ኮሚቴው የሰላም ምክር ሀሳቡን በተመለከተ ለዓለም አቀፉ ማህበረሰብ ማብራሪያ መስጠቱን የመንግስት ኮሚኒኬሽን አገልግሎት ባወጣው መግለጫ አስታውቋል። የትግራይ ክልልን ጨምሮ በሰሜን ኢትዮጵያው ግጭት ለተጎዱ አካባቢዎች የሰብአዊ ድጋፍ አስተማማኝ በሆነ መንገድ እንዲደርስና የመሰረታዊ አገልግሎቶችን ዳግም ስራ ለማስጀመር የሚያስችል ሁኔታ ለመፍጠር በአጭር ጊዜ ውስጥ የተኩስ አቁም ስምምነት ላይ መድረስ እንደሚገባም ተገልጿል። ይህን መግለጫ ተከትሎ የህወሀት ቃል አቀባይ አቶ ጌታቸው ረዳ በትዊተር አድራሻቸው በሰጡት ምላሽ የመንግስት ኃይሎች በተለያዩ ግንባሮች ኃይላችንን እየተነኮሱ ባሉበት ወቅት የሰላም ኮሚቴ የሚባለው አካል አለም አቀፉን ማህበረሰብ በማሳሳት የተለመደ የማደናገሪያ ጨዋታው ተጠምዷል ብለዋል። ኬኔዲ አባተ ዝርዝር አለው። የሰሜን ኢትዮጵያውን ግጭት በሰላም ለመቋጨት በሚል መንግስት ያቋቋመው የሰላም አማራጭ አብይ ኮሚቴ ባደረገው ውይይት የሰላም አማራጭን በዘላቂነት እውን ማድረግ፣ እንደዚሁም የግጭቱ ሰለባና ተጋላጭ በሆኑ የትግራይ የአፋርና የአማራ ክልል አካባቢዎች የሚኖሩ ዜጎች በዕለት ተዕለት ኑሯቸው እየገጠማቸው ያለውን ችግር መቅረፍ እንደሚገባ አጽንኦት መስጠቱን የመንግስት ኮሚኒኬሽን አገልግሎት አስታውቋል። ለእነዚህ አካባቢዎች የሰብአዊ ድጋፍ አስተማማኝና ዘላቂ በሆነ መንገድ መድረስ እንዲችል እንዲሁም የመሰረተ ልማትና የመሰረታዊ አገልግሎቶችን ዳግም ስራ ለማስጀመር አስቻይ ሁኔታ በፍጥነት መፍጠር ይቻል ዘንድ በአጭር ጊዜ ውስጥ የተኩስ አቁም ስምምነት ላይ መድረስ እንደሚገባ ኮሚቴው መስማማቱንም መግለጫው ያመለክታል። በመሆኑም ወደ ተኩስ አቁም ስምምነት ሊያደርስ የሚችልና ለቀጣይ የፖለቲካ ውይይቶችም መሰረት የሚጥል የተባለለት ሰላም ምክረ ሀሳብ ላይ ኮሚቴው ውይይት በማድረግ የምክረ ሀሳብ ሰነዱን አዳብሮ ማጽደቁንም የመንግስት ኮሚኒኬሽን በዛሬው መግለጫው ይፋ አድርጓል። የመንግስትና የህወሀት ኃይሎች የተኩስ አቁም ስምምነት ላይ እንዲደርሱ ያስችላል የተባለው የሰላም ምክረ ሀሳብ ሰነድ በውስጡ ያካተታቸው ነጥቦች በመግለጫው ባይጠቀሱም፣ ኮሚቴው ምክረ ሀሳቡ በተቻለ ፍጥነት ለአፍሪካ ህብረት ከፍተኛ ወኪል እንዲቀርብ ወስኗል የተባለው። ይሁን እንጂ በህብረቱ የአፍሪካ ቀንድ ከፍተኛ ተወካይ ላይ እምነት እንደሌለው የሚገልጸው ህወሀት ከህብረቱ በተጨማሪ የተለያዩ ዓለም አቀፍ አካላትም በሰላም ድርድሩ ላይ እንዲሳተፉ ይፈልጋል። መንግስት ግን ከአፍሪካ ህብረት ውጭ ያሉ ዓለም አቀፍ አካላት ድጋፍ ከማድረግ ባለፈ በአደራዳሪነት ይቅረቡ የሚለውን ሀሳብ ፈጽሞ እንደማይቀበል በተደጋጋሚ አስታውቋል። ያም ሆነ ይህ የሰላም አማራጭ አብይ ኮሚቴው የሰላም ምክረ ሀሳቡን በተመለከተ በዛሬው ዕለት ለዓለም አቀፉ ማህበረሰብ ማብራሪያ መስጠቱንም የመንግስት ኮሚኒኬሽን ገልጿል። የአፍሪካ ህብረትም የሰላም ንግግሩ በአስቸኳይ ተጀምሮ የተኩስ አቁም ስምምነት ላይ እንዲደረስ የሰላም ንግግሩ የሚካሄድበትን ቦታና ጊዜ በፍጥነት ወስኖ ንግግር እንዲጀምር ኮሚቴው መጠየቁንም የኮሚኒኬሽን መግለጫ ጠቁሟል። ወደ ተኩስ አቁም ስምምነት ሲገባ በሚፈጠረው አስቻይ ሁኔታ መሰረታዊ አገልግሎቶችን በተቻለ ፍጥነት መልሶ ማቅረብ ይቻል ዘንድ አስፈላጊ ቅድመ ዝግጅቶች እየተደረጉ መሆኑንም ነው ያመለከተው። ይህን መግለጫ ተከትሎ የህወሀት ቃል አቀባይ አቶ ጌታቸው ረዳ በትዊተር አድራሻቸው በሰጡት ምላሽ የመንግስት ኃይሎች በተለያዩ ግንባሮች ኃይላችንን እየተነኮሱ ባሉበት ወቅት በመንግስት የተቋቋመው የሰላም ኮሚቴ የተባለው አካል ዓለም አቀፉን ማህበረሰብ በማሳሳት የተለመደ የማደናገሪያ ጨዋታው ተጠምዷል ብለዋል። ለሰላማዊ ድርድር ምቹ ሁኔታን ለመፍጠር የታለሙ ወደ ትግራይ ያልተገደበ የሰብአዊ ተደራሽነትን ማረጋገጥ ና የተለያዩ አገልግሎቶችን ወደ ነበሩበት መመለስን የመሳሰሉ እርምጃዎችን ለመውሰድ በተደጋጋሚ የገቡትን ቃል አጥፈዋል በማለትም የኢትዮጵያ መንግስት አካላትን ተችተዋል። አቶ ጌታቸው ክሳቸውን ሲቀጥሉ የጸባጫሪ ባህሪያቸውን በግልጽ በሚያንጸባርቅ መልኩ የመንግስት ኃይሎች በእኛ ኃይሎች ላይ የትንኮሳ እርምጃዎችን እየወሰዱ ነው ያሉ ሲሆን መንግስት ለሰላም ድርድር ፍላጎት እንደሌለው በደንብ ግልጽ አድርጓል ሲሉም አክለዋል። መንግስት በበኩሉ ለሰላም ድርድር ዝግጁ ያልሆነው ህወሀት እንደሆነ ነው የሚገልጸው። ለዚህም ህወሀት ለድርድሩ ቅድመ ሁኔታዎችን ማስቀመጡን በምክንያትነት ይገልጻል። ይሁን እንጂ የህወሀት ቃል አቀባይ አቶ ጌታቸው በቅርቡ በትዊተር አድራሻቸው ባሰፈሩት ጽሁፍ የትግራይ ህዝብ እየተራበና በከበባ ውስጥ ሆኖ ድርድር ማለት እጅና እግራችንን ታስረን መሳተፍ እንደማለት ነው ሲሉ ሞግተዋል። ምንም እንኳን ሁለቱም አካላት ለሰላም ድርድር ዝግጁ መሆናቸውን ቢገልጹም ነገር ግን መወነጃጀላቸውን አሁንም እንደቀጠሉ ነው። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የሮብ ምሽት ዝግጅታችንን ነው። ቀደም ሲል የሰማችሁት የአብይር ዘገባችን ነበር። የትንታኔ መጽሄት ይቀጥላል። የኢትዮጵያ ሰብአዊ መብቶች ኮሚሽን ሕገወጥና የዘፈቀደ እስራት ሲል በጠራው ሁኔታ አፋር ውስጥ ሰመራ አጋቲና ውስጥ ተይዘው የቆዩ የትግራይ ተወላጆች ተለቀው ወደ አባላና ሌሎችም የቀድሞ መኖሪያ አካባቢዎቻቸው መመለስ መጀመራቸውን የክልሉ መንግስት አስታወቀ። ሰዎቹን ወደ የመኖሪያቸው የመመለሱ ስራ በ አስራ አምስት ቀናት ውስጥ እንደሚጠናቀቅ የክልሉ የአደጋ መከላከልና የምግብ ዋስትና ጽሕፈት ቤት ኃላፊ አቶ መሐመድ ሁሴን ለአሜሪካ ድምጽ ገልጸዋል። ተመላሾቹ ንብረታቸው በጦርነት በመውደሙ እርዳታ እንደሚያስፈልጋቸውም ተናግረዋል። ተይዘዋል የተባሉት ዘጠኝ ሺህ እንደሚሆኑ የሰብአዊ መብቶች ኮሚሽን ሲገልጽ፣ የአፋር ክልል መንግስት በበኩሉ የሰዎቹ ቁጥር ሰባት ሺ ስምንት መቶ መሆናቸውን አመልክቷል። ገብረ ገብረ መድህን ዝርዝር አለው። በሰሜን ኢትዮጵያ ጦርነት ምክንያት በአፋር ክልል አብዓላ ኮነባና በራሕሌ ከሚገኙ መኖሪያ መንደራቸው ታፍሰው የተወሰዱ በሺዎች የሚቆጠሩ የትግራይ ተወላጆች ወደ ቀያቸው መመለስ መጀመራቸውን የአፋር ክልል አደጋ መከላከልና ምግብ ዋስትና ጽህፈት ቤት ኃላፊ አቶ መሐመድ ሁሴን ለቪኦኤ ተናግረዋል። በተለያዩ የተባበሩት መንግስታት ኤጀንሲዎች ጋርም ከዓለም አቀፍ ግብረሰናይ ድርጅቶች ጋር የጋራ ዕቅድ ማውጣት አካባቢውን በመቃኘት ስደተኞችንም በማሳተፍ እና በመወያየት ሰፊ ስራ ሲሰራ ቆይቷል። ከትናንትና ጀምሮ ሶስት መቶ ሀምሳ ስምንት የሚሆኑ የመጀመሪያ ተመላሾች ወደ አበዓላ ከተማ እንዲመለሱ የተደረገበት ሁኔታ ነው ያለው። ስለዚህ በቀጣይ መቀናትም በተመሳሳይ መልኩ የሚቀጥል ይሆናል ማለት ነው። ምን ያህል ጊዜ ይፈልጋል ከእንግዲህ ያሉትን በሙሉ ለማጓጓዝ? አበወጣው መርሃ ግብር መሰረት ከአስር እስከ አስራ አምስት ቀኖች ይጠናቀቃል ተብሎ ይጠበቃል። ስሟ እንዳይጠቀስ የጠየቀች አንዲት ተመላሽ የመጀመሪያዎቹ ተጓዦች ትላንት በአራት አውቶብሶችና በሁለት የጭነት መኪኖች መወሰዳቸውን ለቪኦኤ ገልጻለች። የመመለስ ሂደቱ ከመጀመሩ በፊት በኮሚቴ አማካኝነት ከሚመለከታቸው አካላት ጋር ውይይት መደረጉንም ጠቅሳ ከውይይቱ በኋላ ፎርም እየሞሉ እንዲመለሱ እንደተነገራቸው ገልጻለች። ንብረታቸው በጦርነቱ በመውደሙም ሲመለሱ እርዳታ እንደሚያስፈልጋቸው ተናግራለች። እኛ ስጋታችን እዛ ምንም የለም እቃም የለም። እዛ ሂደን ክፍት የቆየ ቤት ነው። ስምንት ወር ሙሉ ማንም ሰው አልነረውም የሚለበት ሰው ልብስ እንኳን ይዘን አልመጣንም። ልብስ ይሁን ጓዝን ይሁን ሰው ተነጥቀዋል። ጥራት ሲዶ ስጋት አለን። የሚያግዝ አካል ቢኖር ወይ በኳላስ ቢመጣ ብለን ተስፋ ያደርግ ነው። ወይም ደግሞ እግዚአብሔር እንዳልነው ይሁንና ከዚህ ብለን ነው እያደረግን ያለ ነው። የአፋር ክልል የአደጋ መከላከልና ምግብ ዋስትና ጽሕፈት ቤት ኃላፊው አቶ መሐመድ ሁሴን ደግሞ ለተመላሾቹ ይደረግ ነበር ያሉት ድጋፍና እርዳታ በሚኖሩበት አካባቢም እንደሚቀጥል ተናግረዋል። ከሶስት ድረስ እርዳታ ይደርሳቸዋል። የሚያቀርበው የዓለም ምግብ ፕሮግራም ነው። እዛ ነው የሚያቀርብላቸው። የቦታ ለውጥ ይቻለው የሚቋረጥበት ሁኔታ የለም። ተመላሾቹን በዘላቂነት ለማቋቋም ግን ከሚመለከታቸው የእርዳታ ድርጅቶች ድጋፍ እንደሚያስፈልግ ገልጸዋል። ማህበረሰቡ መልሶ ለመቋቋም በውሃ ዙሪያ ይሁን በጤና በትምህርት እና በኑሮ መሻሻል ላይ ሰፊ የሆነ ድጋፍ ያስፈልጋል ማለት ነው መሰረታዊ የሆነ የኑሮ ሁኔታቸው እንዲሻሻል ያስፈልጋል ማለት ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን ከዚህ ቀደም ባወጣው መግለጫ የአፋር ክልል የጸጥታ ኃይል በሰሜን ኢትዮጵያ ከተካሄደው ጦርነት ጋር ተያይዞ ለደህንነታቸው ጥበቃና በወንጀል ጥርጣሬ የሚፈለጉ ሰዎችን ለመለየት በሚል ምክንያት ከሶስት የአፋር ክልል ወረዳዎች የትግራይ ተወላጆችን ሰብስቦ ወደ ሰመራ እንደወሰዳቸው መግለጫ ማውጣቱ ይታወሳል። የኢትዮጵያ ሰብአዊ መብቶች ዋና ኮሚሽነር ዶክተር ዳንኤል በቀለ ኮሚሽናቸው ባወጣው መግለጫ ላይ በአፋር ክልል ሰመራ ከተማ ሰመራና አጋቲና ካምፖስ ተይዘው የሚገኙት ሰዎች ሁኔታ በመጠለያ ጣቢያ ስም የተፈጸመ በብሔር ማንነት ላይ የተመሰረተ ሕገወጥና የዘፈቀደ እስራት በመሆኑ በአፋጣኝ ሊለቀቁ ይገባል ወደ መኖሪያ አካባቢያቸውም እስኪመለሱ ድረስ በካምፖ ውስጥ ለመቆየት የሚፈልጉ ሰዎች ቢኖሩ በሙሉ ፈቃደኝነትና ያለማናቸውም አይነት የእንቅስቃሴ ገደብ ሊሆን ይገባል ብለዋል። ኮሚሽኑ በካምፖዎቹ ውስጥ አደረግኩት ባለው ክትትልና ጥናትም ሰዎቹ አሳሳቢ ችግሮች እንደነበሩባቸው መለየቱን ገልጿል። በካምፖቹ ውስጥ ለስምንት ወራት ተይዘው የቆዩት የትግራይ ተወላጆች ራሳቸውን እንደ እስረኛ ሲቆጥሩ፣ የአፋር ክልል የአደጋ መከላከልና ምግብ ዋስትና ጽህፈት ቤት ኃላፊ አቶ መሐመድ ሑሴን ሰዎቹን እንደ እስረኛ ሳይሆን እንደ ተፈናቃዮች ነው የምናያቸው። ከነበሩበት ሰብስበን ያመጣናቸውም ለደህንነታቸው ስንል ነው። አሁንም አደጋ እንዳይደርስባቸው እየጠበቅናቸው ነው ማለታቸውን ጠቅሰን መዘገባችን ይታወሳል። በካምፖቹ የነበሩት የትግራይ ተወላጆች ብዛት ዘጠኝ ሺህ እንደሚደርስ የኢትዮጵያ ሰብአዊ መብቶች ኮሚሽን ሲገልጽ የአፋር ክልል ደግሞ እርዳታ አከፋፍልበታለው ባለው ሰነድ ላይ ያለውን ጠቅሶ ቁጥሩን ወደ ሰባት ሺህ ስምንት መቶ ያወርደዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ወደ ተከታዩ ዘገባ ስናልፍ ከቦረና ዞን የተለያዩ ወረዳዎች በድርቅ ምክንያት ተፈናቅለው የዞኑ ሌሎች ሶስት ወረዳዎች ውስጥ ተጠልለው የሚገኙ በሺዎች የሚቆጠሩ ሰዎች ድጋፍ እንደተነፈጋቸው እየተናገሩ ነው። ዱብሉቅ ወረዳ ውስጥ የተጠለሉ ከ1500 በላይ አባወራዎች በቂ ምግብና ውሃ እንደማያገኙና የጽዳት ንጽህናና ጥበቃ ችግር እንዳለባቸውም አመልክተዋል። ተፈናቃዮቹ ዱብሉቅ ውስጥ ለስድስት ወራት መቆየታቸውን የገለጹት የወረዳው አደጋ ስጋት ስራ አመራር ጽሕፈት ቤት ባልደረባ አቶ ዴበኖ ሳራ ሁኔታቸው ካቅማቸው በላይ መሆኑን አስታውቀዋል። የተፈናቃዮቹ ችግር የከበደ መሆኑን እንደሚረዱ የዞኑ የአደጋ ስጋት ስራ አመራር ጽሕፈት ቤት ኃላፊ አቶ ጉዮ ጫ ፊ ለአሜሪካ ድምጽ ተናግረዋል። ገልሞ ዳዊት ሰሞኑን ወደዚያው ተጉዞ ያለውን ሁኔታ ተመልክቷል። ተፈናቃዮቹንና ባለስልጣናቱንም አነጋግሮ ተከታዩን ዘገባ ልኳል። ይህ በቦረና ዞን ዱብሉቅ ወረዳ የሚገኝ መጠለያ ነው። በዚህ ከስድስት ወር በላይ በቆየ መጠለያ በዞኑ በተከሰተው ድርቅ ንብረታቸውን ያጡ ነዋሪዎች ድጋፍ ለማግኘት የሰፈሩበት ቦታ ነው። ነገር ግን ነዋሪዎቹ በመጠለያው በቆየንባቸው ወራት ምንም ድጋፍ አላገኘንም ሲሉ ለአሜሪካ ድምፅ አስረድተዋል። ወይዘሮ ጅሎ ጉራቻ የሰባት ልጆች እናት ናቸው። ሬ ሬ ድቃቶ ክ የዘንድሮ ድርቅ የነበሩንን ከብቶችንና ሁ ሁሉንም ንብረቶቻችንን ነው ያወደመብን። ባዶ እጃችን ስንሆን ወደዚህ መጣን። ከዚህ ከመጣንም በምግብና በውሃ እጥረት እየተቸገርን ነው። በተለይ ህጻናት፣ ነፍሰ ጡር ሴቶችና አዛውንቶች በምግብ እጥረት እየተጎዱ ናቸው። እኛ እዚህ ከሰፈርን ከስድስት ወር በላይ ሆኖናል። በመጠለያው በጣም ብዙ ቤተሰቦች ናቸው ያሉት። በቆይታችንም አንዴ ብቻ ነው ለተወሰኑ ቤተሰቦች የምግብ ድጋፍ የተሰጠው እንጂ ምንም አላገኘንም። ስለዚህ በጣም ችግር ውስጥ ነው ያለ ነው። አቶ ዳለቸ ዲዳም የስድስት ልጆች አባት ናቸው። ከቤተሰባቸው ጋር በመጠለያው ከስድስት ወር በላይ እንደቆዩ ገልጸው ከምግብ እርዳታ ድጋፍ አለመኖር በተጨማሪ ሌሎች ችግሮችም እንዳሉ ያስረዳሉ። ቢሳንበርባ የለሱንዱ ከአሬን ዶቴ ከጭፍ ከጉብሎሊ ሎኒ ሁንዱማቴ ከጭፍ የምንጠጣው ውሃ በጣም የቆሸሸ ነው። እንስሳት ሲሞቱ ከሚጣሉበት ነው ልጆቻችን የሚቀዱልን። በዚያ ላይ የመጸዳጫ ቦታ የለንም። እንዲሁ በበሩ ደጃፍ ነው። ይህ ሁሉ በዚህ የሰፈረው ህዝብ የሚጸዳዳው ስለዚህ፣ የበሽታ ወረርሽኝ ፍራቻ አለብን። ሌላ ደግሞ የመጠለያ ቦታና ፕላስቲክ ሰጥተውናል። ይህ ፕላስቲክ ብርድ የሚከላከል አይደለም። እናም በጣም ችግር ውስጥ ነን። የልጆች እናት የሆነችው ትያ ዴንጌም አሁን በአካባቢው ያለው ብርዳማ አየር ጸባይ ለልጆቿና ለእሷም ችግር መሆኑን አክላ ትናገራለች። ብርዱ በጣም አስቸጋሪ ነው። ለምግብ ፍለጋ ነው ከእሳት አጠገብ የምንነሳው። በዛ ላይ የምንለብሰው ልብስ እንኳን የለንም። በጣም አስቸጋሪ ሁኔታ ውስጥ ነው ያለነው። በዚህ በመጠለያው የሰፈሩት ተፈናቃዮች መንግስትና ጉዳዩ የሚመለከታቸው አካላት እንዲደርሱላቸውም ጠይቀዋል። አቶ ዴባኖ ሳራ የድብሉቅ ወረዳ የአደጋ ስጋት ስራ አመራር ወይም የቡሳ ጎነፋ ነፋስ ጽህፈት ቤት ባልደረባ ናቸው። ካምፒንኩን 1410 አባወራዎች ናቸው እዚህ ስፍራ ያሉት እነዚህ ቤተሰቦች የነበሯቸውን ሁሉንም ከብቶች በድርቁ ምክንያት ያጡ ናቸው የከተማ አስተዳደሩ ቦታ ሰጥቶ እዚህ እንዲሰፍሩ ሆነዋል። ነገር ግን እስካሁኑ የተደረገላቸው ድጋፍ የለም በቂ ምግብ ውሃ መጠለያ መጸዳጊያ ቤት ልብስም የላቸውም ብርድም እየጎዳቸው ነው ብለዋል አቶ ደይበኖ ወረዳው ተፈናቃዮቹን ለመደገፍ አቅም ስለሌለው ባለው ጉልበት የመጠለያው ነዋሪዎች ሕይወት በምግብ እጦት እንዳያልፍ የተቻለውን እየደገፈ መሆኑን ተናግረው አስቸኳይ የምግብ እርዳታ ለመጠለያው ነዋሪዎች እንደሚያስፈልግ ለዞን አመራርና ሌሎች የተራድኦ ድርጅቶችን ማሳወቁን፣ ነገር ግን በእስካሁኑ ምላሽ አለማግኘቱን ተናግረዋል። አቶ ጉዮ ጨርፊ የቦረና ዞን የአደጋ ስጋት ስራ አመራር ጽህፈት ቤት ኃላፊ ናቸው። በዞኑ ከ17 ሺህ አባወራዎች በላይ በድርቁ ምክንያት ሙሉ ንብረታቸውን እንዳጡ ገልጸዋል። በዱብሉቅ አካባቢ ሰፍረው ስላሉት እናውቃለን። በዚያ አካባቢ ከተጠለሉ ከሶስት ወር በላይ አልፏቸዋል። በዞን ደረጃም እንደግፋቸው ነበር። አሁን ድብሉቅ ያሉት ከ1410 በላይ አባወራዎች ናቸው። የሚኖሩት በጣም አጣብቂኝ በሆነ ሁኔታ ውስጥ ስለሆነ በዞን በክልልና በፌዴራል መንግስት ጉዳያቸው ትኩረት አግኝቶ የሚመለከተው አካል ምላሽ እንዲሰጥ ተብሏል። ሌላ ደግሞ በጤና በግልና በአካባቢ ንጽህና በምግብ ድጋፍ የሚሰሩ መንግስታዊ ያልሆኑ ድርጅቶች አሉ። በዞን ደረጃ ከእነሱ ጋር ተመካክረን ችግራቸውን ለመፍታት እየሰራን ነው። ሌላው ግን እነዚህ ሰዎች የዛሬ ድጋፍ ብቻ ሳይሆን ዘለቄታዊ መፍትሔም ይሻሉ። ምክንያቱም የነበሯቸው ከብቶች አልቀውባቸዋል። ወደ ቦታቸው መመለስ አይችሉም። ስለዚህ አሁን ባሉበት በዘላቂነት ሰፍረው የስራ ዕድል እንዲያገኙ አዲስ ፕሮፖዛል አዘጋጅተን የተለያዩ አካላትን ድጋፍ በመጠየቅ ላይ ነን። በዳስ ወረዳ ተጠልሎ ላሉት የተባበሩት መንግስታት ድርጅት ተወካዮች ወደ ቦታው ሄደው ተፈናቃዮቹ ድጋፍ የሚያገኙበትን መንገድ ጥናት መጀመራቸውንም አቶ ጉዩ አክለው ተናግረዋል። ከዱብሉቅና ዳስ ወረዳዎች በተጨማሪ በእልወዬ ወረዳም የድርቅ ተፈናቃዮች መኖራቸውን የገለጹት ኃላፊው ዞኑን በክፉኛ እየመታ ያለው ድርቅ በእስካሁኑ በ12 ቢሊዮን የኢትዮጵያ ብር የሚገመት የእንስሳት ሀብትን መግደሉንም አክለው ተናግረዋል። ለአሜሪካ ድምፅ ገልሙ ዳዊት ከቦረና ዞን ዱብሉቅ ወረዳ። ኢትዮጵያ ወጣ ስንል ደግሞ ካሜሩንና ናይጄሪያ በሚዋሰኑበት የድንበር አካባቢ የደረሰ ከፍተኛ የጎርፍ መጥለቅለቅ በጥቂቱ ስድስት ሰዎችን ገድሏል። ጎርፉ መኖሪያ ቤቶችን መውሰዱንና ለውጭ ገበያ የተዘጋጀ ብዙ ሺ ቶን የሚገመት ምግብ ማውደሙን የካሜሩን ባለስልጣናት አስታውቀዋል። ወደ አካባቢው የሚደርስ ትራንስፖርት በመቋረጡ በመቶዎች የሚቆጠሩ ሰዎች መውጫ ማጣታቸውንና ፈጥኖ ጥቅም ላይ መዋል የነበረበት ምርት መበላሸት መጀመሩንም አርሶ አደሮችና ነጋዴዎች ተናግረዋል። ሞኪ ኤድዊን ኪንድዜካ ከያውንዲ ያቀረበውን ዘገባ አሉላ ከበደ እንደሚከተል ያቀርበዋል። ካሜሮን በስተ ምዕራብ ከናይጄሪያ ጋር በምታዋስናት የዊድኩም ወረዳ መንገዱን የዘጋውን ናዳና ድንጋይ ለማንሳት እየታገሉ ያሉ መንገደኞችና ነጋዴዎች የሚረዳቸው ኃይል ይደርስላቸው ዘንድ በጩኸት ጥሪ ሲያሰሙ ይደመጣሉ። ፌስቡክ እና ዋትስፕን ጨምሮ በተለያዩ የማህበራዊ ትስስር ገጾች የተሰራጨው ቪዲዮ የዊዲኩም ምክር ቤት ባለሥልጣናትና የአካባቢዎቹ ነዋሪዎች ካሉበት መውጣት ይችሉ ዘንድ ጎርፎ ያስከተለው የመሬት መንሸራተት በፈጠረው ጭቃና ድንጋይ የተዘጋውን መንገድ በመጥረግ እንዲረዳቸው የካሜሩን መንግስትን ሲጠይቁ ያሳያሉ። በዊዲኩም የደረሰው የጎርፍ መጥለቅለቅና ያስከተለው ናዳ መንገዱን በመዝጋቱ መመለሻ አጥተው ለአምስት ቀናት ካሉበት ለመቆየት መገደዳቸውን ይናገራሉ። የጎርፉ ውሃ መንገዶችን በመሸፈኑና የመሬት መንሸራተቱ ከመንገዱ ዳር የሚገኘውን ኮረብታ ስለሚንደው ላለፉት አምስት ቀናት ምንም አይነት ተሽከርካሪ ከዊዲኩም መውጣትም ሆነ ወደ ዊዲኩም መግባት ያለመቻሉን አስረድተዋል። ኦፎካር የሸመቱት ቲማቲምና የተለያዩ አትክልት መበስበስ መጀመሩንም ተናግረዋል። የዊድኩም አትክልት አምራች አርሶአደሮችም ያመረቱት አትክልት እየበሰበሰ መሆኑን አመልክተዋል። አንዱ ስታሊኖስ የካሜሩናዊቱ ዊድኩም ከተማ ከንቲባ ናቸው። የምክር ቤታቸው ሠራተኞች በማኅበራዊ መገናኛ መድረኮች የተሠራጩትን የቪዲዮ ምስሎች ለተመልካች ማጋራታቸውን አረጋግጠው የመሬት መንሸራተት ያስከተለው የጎርፍ አደጋ ስድስት ሰዎችን መግደሉንና ሌሎች በመቶዎች የሚቆጠሩ ቤት አልባ ማድረጉን እንዲሁም በርካታ የመኖሪያ ቤቶችንና የምርት ማከማቻ መጋዘኖችን ጭምር ማውደሙን ገልጠዋል። ጎርፉ ከወንዙ አቅራቢያ ያሉት ስፍራዎች ሙሉ በሙሉ ከማጥለቅለቁን በላይ በአካባቢው ያሉትን ቤቶች በሙሉ ጠራርጎ ወስዷል። አሁን እኔና አንተ በምንናገርበት ሰዓት የሚበሉት ምግብ እንኳ የሌላቸው ቁጥራቸው ከ55 በላይ የሚሆኑ ሰዎች አሉ። ምክር ቤቱ አንዳንድ ደራሽ እርዳታ ለማሰባሰብ ጥረት በማድረግ ላይ ነው። በበኩሌም ብርቱ ችግር ላይ የወደቁትን ሰዎችን እንዲረዱ እነሆ ይህን አስቸኳይ የድረሱልን ጥሪ ለመንግሥትና ለበጎ ፈቃድ አድራጊዎች አደርሳለሁ። የጎርፍ አደጋው በሞሞ ወንዝ ላይ የተሰራውን 36 ሜትር ርዝማኔ ያለው ድልድይ በማፈራረስ ከወንዙ ወዲህና ወዲያማዶ የሚገኙትን በመቶዎች የተቆጠሩ ነጋዴዎችና ተሳፋሪዎችንም ባሉበት እንዲቆዩ አድርጓል። ዊዲኩም የሚገኝበት የሞሞ አስተዳደር በወይራ ዘይት፣ በቆሎ፣ ድንች፣ ቲማቲምና ሌሎች የአትክልት አይነቶች አምራችነቱ የሚታወቅ በምርት የበለጸገ አካባቢ ነው። የካሜሮን ብሔራዊ የአየር ንብረት ለውጥ ተከታታይ ድርጅት ባለፈው ወር ይፋ ባደረገው ሪፖርት ጎርፍና የሚያስከትለው የመሬት መንሸራተት ዊዲኩምን ጨምሮ በርካታ የካሜሮን ከተሞችንና መንደሮችን ሊጎዳ እንደሚችል ተንብዮ ነበር። ኦርና ፓትሪክ የካሜሮን ብሔራዊ የአየር ንብረት ክትትል ተቋም ምክትል ዋና ዲሬክተር ናቸው። የጎርፍ አደጋ ተጋላጭ በሆነው አካባቢዎች የተገነቡ ቤቶች ሁኔታውን ይበልጥ አባብሰዋል ባይ ናቸው። ሰዎች በረግረጋማ አካባቢዎች ቤት ይሰራሉ። በዚህም ጊዜ ምን ይከሰታል? ቤቶቹ የውሃ መንገዶችን እንኳ ሳይቀር ስለሚዘጉና በትክክል መተላለፍ ስለማይችል በመጨረሻው በእነዚያ ቤቶች ውስጥ የሚኖሩ በሙሉ ለአደጋ ይጋለጣሉ። የካሜሮን መንግሥት ሕዝቡ ለአደጋ ተጋላጭ በሆኑ ቀጠናዎች አካባቢ መከተም እንዲያቆም እያስተማርኩ ነው ቢልም፣ ለረሃብ የተጋለጡት ወገኖች የጠየቁትን ድጋፍ የሚያቀርብ ስለመሆኑ ግን እስካሁን ያለው የለም። በቀጣይ የምናልፈው ደግሞ ወደ ምስራቅ አፍሪካ ይሆናል። ኬንያ ባለፈው ሳምንት ባካሄደችው ምርጫ ጥቂት ቢሆኑም ከዚህ በፊት ታይቶ የማይታወቅ ቁጥር ያላቸው ሴቶች ማሸነፋቸው ህዝቡ በይበልጥ ስብጥር ያለበትን አመራር መቀበል መጀመሩን እንደሚያሳይ ተንታኞች ተናግረዋል። ዘገባውን ከናይሮቢ ያደረሰችን ቪክቶሪያ አሙንጋናት እንግዱ ወልዴ እንደሚከተል ያቀርበዋል። ኬንያ በወንዶች ተጽዕኖ ስር ያሉ ማኅበረሰቦች የሚኖሩባትና የፖለቲካ ሥልጣን አሁንም በወንዶች ቁጥጥር ስር የሚገኝባት አገር ነች። ባለፈው ማክሰኞ በተደረገው ምርጫ ግን 22 የሚሆኑ ሴቶች በብሔራዊ ሸንጎውና በሴኔት መቀመጫ አግኝተዋል። ይህም ከዚህ በፊት ታይቶ የማይታወቅ ቁጥር ነው። 47 ከሚሆኑት የአውራጃ ገዥነት ቦታዎች ሰባቱን ሴቶች አሸንፈዋል። ይህ ቁጥር እንደ አውሮፓውያን አቆጣጠር በ2017 ከተደረገው ምርጫ ጋር ሲነጻጸር በሦስት ጨምሯል። ውጤቱ ኬንያውያን ሴት መሪዎችን መቀበል መጀመራቸውን ያሳያል ሲሉ የፖለቲካ ተንታኞች ይናገራሉ። ማርክ ቢቻቼ ኬንያዊ የፖለቲካ ተንታኝ ናቸው። እንደሚመስለኝ ሴቶች መምራት ይችላሉ የሚለውን ኬንያውያን የተቀበሉት ደረጃ ላይ ደርሰናል። ትልቅ የውይይት ርዕስ መሆን አቁሟል። አስደንጋጭና የሚገርም ጉዳይ አልሆነም። ስለዚህ አገሪቱ ሴቶች መምራት ይችላሉ የሚለውን ተቀብላለች። ቪማልሻ ምን ኬንያ ዳይማ የተሰኘና ሰላምና አንድነትን የሚሰብክ ቡድን ሊቀመንበር ናቸው። የቡድኑ ስያሜ ትርጉምም ምንጊዜም ኬንያ እንደማለት ነው። ሁለት ሺህ የሚሆኑ ሴቶች በምርጫው በመሳተፋቸው በጣም ተደንቀዋል። መምራት እንደሚችሉና ሌሎችንም ስራዎች መስራት እንደሚችሉ ለማሳየት ሴቶች ሁሌም አጋጣሚዎችን ሲፈልጉ ነበር። አሁን እየተሳካላቸው ነው። ድጋፍም አግኝተዋል። እናም ያ በጣም አስደናቂ ነው። በዚህ ምርጫ 1962 ሴቶች እጩዎች ነበሩ። ይህ በጣም የሚደንቅ ነው። በሌላ በኩል ደግሞ ቡንጎማ የተባለች አውራጃ ማርቲን ዋንዮኒ የተባለን አልባይኖ ወይም አንዳንድ ጊዜ ሻሾ እየተባለ የሚጠራ የቆዳ መንጣት ያለበት ሰው ለብሔራዊ ሸንጎ መርጣለች። አልቢኒዝም ያለበት ሰው ከፍተኛ ፉክክር በነበረበት ምርጫ ለምክር ቤቱ ሲመረጥ ለመጀመሪያ ጊዜ ነው። ሌላው አልባይኖ አይሳክ ሞዋውራ የተለየ ፍላጎት ያላቸውን ቡድኖች የሚወክል መቀመጫ ተሰጥቶት ነበር። ተንታኟ ቢኒ ማሴኖ እንደምትለው ከዚህ በፊት የባህልና ማኅበራዊ መሰናክል እንደ ማርቲን ዋንዮኒ ያሉትን ከስልጣን ያገለለ ነበር። ስለዚህ የአካል ጉዳተኞች ሲመረጡ ማየት በጣም አስደናቂና ወደ ትክክለኛው አቅጣጫ የሄደ እርምጃ ነው። ያለፈው ሳምንት ምርጫ በ2010 ከወጣው የኬንያ ሕገ መንግሥት ወዲህ የተደረገ ሦስተኛ ምርጫ ነው። የፖለቲካ ተንታኞች እንደሚያምኑት ሕዝቡን ግንዛቤ ማስጨበጥ ወደፊት ኬንያውያን የበለጠ ስብጥር ያለበትን አመራር ለመምረጥ ያስችላቸዋል። ከአህጉሩ ሳንወጣ በናይጄሪያ በተገባደደው የሐምሌ ወር የታየው የዋጋ ግሽበት ካለፈው ዓመት ተመሳሳይ ጋር ጊዜ ጋር ሲነጻጸር ያሳየው ጭማሪ ወደ ሀያ በመቶ ተጠግቷል። ይህም ባለፉት ሁለት አስርታት ዓመታት ውስጥ ከታዩት ከፍተኛው ነው። በአፍሪካ ትልቁ መሆኑ በሚነገርለት የናይጄሪያ ኢኮኖሚ ሸማቾች የመሰረታዊ ምግቦችን የዋጋ ንረት መቋቋም ተስኗቸዋል። ቲሞቲ ኦቢዙ በዚያች ሀገር ለታየው ዋነኛ የዋጋ ግሽበት ምክንያት የሆኑትን ነገሮች የተመለከተበትን ዘገባ ከአቡጃ አድርሶናል። አሉላ ከበደ እንደሚከተል ያቀርበዋል። የናይጄሪያው ብሔራዊ ስታቲስቲክስ ቢሮ ከትላንት በስቲያ ያሰኘው ባወጣው ሪፖርት ባለፈው የሐምሌ ወር በሀገሪቱ የታየው የዋጋ ግሽበት መጠን ከ19.64 በመቶ መድረሱንና ይህም እንደ አውሮፓውያን የዘመን አቆጣጠር በመስከረም 2005 ዓ ም ከተዘገበው ወዲህ ከፍተኛው መሆኑን አመልክቷል። ቢሮው ይፋ ያደረገው ሪፖርት እንዳመለከተው ትልቁ ጭማሪ የታየው እንደ ምግብ፣ ነዳጅ፣ የትራንስፖርት ዋጋና አልባሳት በመሳሰሉ አስፈላጊ ሸቀጦች ላይ ነው። የአየር ንብረት ለውጥ ባስከተለው ችግር፣ በኮቪድ-19 ወረርሽኝና በተስፋፋው የጸጥታ ውከት ሳቢያ የምግብ ዋጋ በናይጄሪያ ላለፉት በርካታ ዓመታት ቀስ በቀስ ሲጨምር ቆይቷል። ይሁንና ሩሲያ ዩክሬንን በወረረችበት የካቲት ወር ግን የሸቀጦች ዋጋ በሚሊዮን ለሚቆጠሩ ዜጎች መሰረታዊ ፍላጎቶቻቸውን ማሟላት ከማይችሉበት ደረጃ ባደረሳቸው መልኩ ነው የናረው። የአቡጃ ነዋሪው ጄምስ ኦርሺዮ በተሰማሩበት የሽያጭ ስራ በወር 50 ዶላር ደሞዝ ይከፈላቸዋል። ሆኖም በዚህ ገበያቸው ኢኮኖሚ የፈጠረውን ጫና መቋቋም እንደ ተሳናቸው ይናገራሉ። አሁን ዋጋ ከመጨመሩ ጋር ተያይዞ ብዙ ፈተናዎች አሉ። ወደ ገበያ ሄድ ብሎ አንዳች የሚበላ ነገር ሸምቶ ስለመመለስ እና ራሴን መመገብ ስለመቻሌ እንኳን ምንም መናገር አልችልም። ምክንያቱም ዋጋው ጨርሶ የሚቀመስ አይደለም። ፊት ሦስት መቶ ናያራ ያስወጣ የነበረ አንድ ቁራጭ ዳቦ አሁን አንድ ሺህ ናያራ ሆኗል። አቡጃ ውስጥ የሚገኙ አንዳንድ ዳቦ ጋጋሪዎች እንኳን በዋጋው ውድነት የተነሳ ሥራ እየሰሩ አይደለም። የዋጋ ንረትን ለመቅረፍ በተያዘ ጥረት የናይጄሪያ ማዕከላዊ ባንክ በጥር ወር 11 በመቶ የነበረውን የወለድ መጠን ባለፈው የሐምሌ ወር ወደ 14 በመቶ ከፍ በማድረግ የአገሪቱን የገንዘብ ፖሊሲ ማጠባበቅ ይዟል። አኪን ቱንዴ ኦጉሶላ በአቡጃ የሚገኝ አንድ የፋይናንስ አማካሪ ድርጅት መስራች ናቸው። የናይጄሪያ ብሔራዊ ባንክ የተከተለውን ፖሊሲ እንዲህ ያብራራሉ። እየሆነ ያለው ገበያ ላይ ያለውን መጠኑ አነስተኛ የሆነ ሸቀጥ በሰው እጅ የተዘዋወረ በሚገኘው ከፍ ያለ መጠን ያለው ገንዘብ ማሳደድ ነው። የያዝ ነው። ያ ነው የዋጋ ንረቱ መንስኤ። የምርት አቅርቦት እጥረት አለ። ለዚህም ነው የናይጄሪያ ማዕከላዊ ባንክ የወለድ መጠኑን ከፍ በማድረግ በዝውውር ላይ ያለውን የገንዘብ መጠን ለመቀነስ የነፃ ገበያ አሰራርን እየተጠቀመ ያለው። በዚህም ሰዎች ገንዘባቸውን ወደ ባንክ በማስቀመጥ መቆጠብ ይችላሉ። ይህም የሚዘዋወረውን ገንዘብ ከኢኮኖሚ ጠራርጎ እንደ ማውጣት ማለት ነው። ከውጭ ሀገር በሚመጣ ንግድ ላይ የተመሰረተ የምጣኔ ሀብቷ በምንዛሪ ውድቀቱ የበለጠ ተጎድቷል። የናይጄሪያው ገንዘብ ናያራ ራሱ ባለፉት ሰባት ወራት ውስጥ ብቻ ከ30 በመቶ በላይ የመግዛት አቅሙን አጥቷል። ኦጉን ሶላ ግን የዋጋ ግሽበቱ ችግር ዓለም አቀፋዊ ነው ይላሉ። እንዲህ አይነቱ ሁኔታ እየገጠመን ያለ ነው። ናይጄሪያ ውስጥ ብቻ አይደለም፣ ዩናይትድ ስቴትስ ውስጥም የዋጋ ግሽበት እየጨመረ በመሄድ ላይ ነው። ጎረቤታችን ጋና እንኳን የዋጋ ግሽበቱ መጠን ከ30 በመቶ በላይ ደርሷል። ባለፈው መጋቢት ወር የዓለም ባንክ ይፋ ባደረገው ሪፖርት ከአስር ናይጄሪያውያን አራቱ ወይም 40 በመቶ ዜጎች ከብሔራዊው የድህነት ወለል በታች እንደሚኖሩ ገምተዋል። የዋጋ ግሽበቱ በመጭወራት ውስጥ ገና ከዚህም ሊጨምርና አያሌ ናይጄሪያውያንንም ከድህነት አፋፍ ሊያደርስ እንደሚችል ባለሙያዎች ይተነብያሉ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፈውን የሮብ ምሽት ዝግጅታችን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። ወደ ተከታዩ ዘገባ ነው የምናልፈው። ቀጣዩ ዘገባችን የሲዳማ ክልልን አስተዳደር አደረጃጀት ይመለከታል። የሲዳማ ክልል ብሔራዊ ክልል መንግስት በአራት ዞኖችና በአንድ ከተማ አስተዳደር እንደሚዋቀር የክልሉ ምክር ቤት ዋና አፈ ጉባኤ ወይዘሮ ፋንታ የከበደ አስታውቀዋል። አስረኛው የኢትዮጵያ ክልል ሆኖ ከሁለት ዓመት በፊት የተመሰረተው የሲዳማ ክልል እስካሁን የዞን አደረጃጀት ሳያዋቅር ነው የቆየው። አንዳንድ የክልሉ ነዋሪዎች እንዳሉት የተለያዩ ዞኖችን ማዋቀር የክልሉን ህዝብ ኢኮኖሚያዊና ማህበራዊ ፍላጎቶችን ለመፍታት ያስችላል። በክልሉ አለ የሚባለውን ከፍተኛ የሆነ የስራ አጥነት ችግር ሊቀንስ እንደሚችልና ህዝባዊ አገልግሎቶችን በቅርቡ ለመስጠት እንደሚያግዝም ገልጸዋል። የአሜሪካ ድምጽ ያነጋገራቸው ምሁራን ደግሞ የዞኖቹ መዋቀር የጉቦና የብልሹ አሰራር መንስኤ እንዳይሆን መጠንቀቅ እንደሚያስፈልግ ጠቁመዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዘገባ ልኳል። የስዳማ ክልል ምክር ቤት አፈ ጉባኤ ወይዘሮ ፋንታ የከበደ በሰጡት መግለጫ ክልሉ አራት ዞኖችና አንድ ከተማ አስተዳደር እንደሚኖሩ ተናግሯል። የሐዋሳ ከተማ አስተዳደርና የሐዋሳ ከተማ ዙሪያ ዞን እንዲሁም ለአቅጣጫቸው የሚሰይሙ አምስት መዋቅሮች እንደሚኖሩትና ምክር ቤቱም በቅርቡ በሚያካሂደው ጉባኤ የአስተዳደር መዋቅሩን መርምሮ እንደሚያጸድቅ ማስታውቀዋል። ከዚህ በፊት አንድ ዞን ነበርን፣ አንድ የከተማ አስተዳደር አሁን ግን አራት ዞን እና አንድ የከተማ አስተዳደር በዞን ደረጃ ያለ መዋቅሮች የሚደራጁበት፣ ሕዝቡም ሲጠይቅ የነበረው ምላሹ የተመለሰበት ወቅት ስለሆነ በመገኘቱ ውጤትም በማስገኘቱ ሁላችሁም ባላችሁበት በአካባቢዎቻችሁ ትግል ካደረጋችሁና ከሰራችሁ ድህነትንም ታሪክ ለማድረግ ትንሽ ጊዜ ብቻ የሚፈጅ ስለሆነ በአደረጃጀት ብዛት ሳይሆን ትንሽ አደረጃጀትን ቢሆን ውጤት በሚያስገኝ ሁኔታ ሁሉም የበኩሉን ድርሻ እንዲወጣ መልእክትን አስተላልፋለሁ። የክልሉ ዞኖች አደረጃጀት አቅጣጫን መሰረት በማድረጉ አወቃቀሩ ጥሩ መሆኑን የሚገልጡት በሐዋሳ ዩኒቨርሲቲ የገንዘብ ድጋፍ በግል ጥናት ያደረጉት የሐዋሳ ዩኒቨርሲቲ የሕግና የዓለም አቀፍ ግኙት መምሄሩ የኋናን ይወካሙ ናቸው። የሲዳማውን አዲሱ አወቃቀር በጣም ደስ የሚለው ሁሉም ተቀባይነት መቶ በመቶ ከሁሉም ተቀባይነት ያገኘው ከፖለቲካውም ከምሁራኑም ዳይሬክሽን ነው። ጠቀሜታው ምንድን ነው? ኮንፍሊክት አይፈጥርም። ነገር በቦታ ምናምን የሚባል ነገሮች አይኖሩም። ዳይቨርሲቲ ፖፑሌሽን ዳይቨርሲቲንም አኮሞዴት ያደርጋል። ፖፑሌሽን ኢንክሉሲቭ ኢንክሉሲቭ ነው በዛ ላይ ደግሞ ከታች አካታች ነው እና አንዱ ድህነትን ማጥፋት ምክንያቱም አንድ አካባቢ ያለው አንድ አካባቢ ላይ ኖሮ ይችላል እነሱንም ኮንሲደር ያደረገ ነው። እና ወይም ዞን አወቃቀር ሂስትሪውን ስታየው በጣም ቆጆ ነው እና ማጆሪቲው ይስማማል። በቁጥሩ ማነሱ ሪሶርሱንም ብዙ አካባቢውንም ያገናዘበ ነው። ከበሪካ መ አዋሳ ላይ ስብሰባ እርግ ብትለው ነዳጅ አሁን በተወደደ ይሄ ማለት ምን ያህል ኮስት ይቀንሳል? አይ ዞሮ ዞሮ ለክልሉ የሚያመጣው ጥቅሞች ይኖራሉ። በሳል በሆነ አካሄድ ነው የተያዘውም ብዬ አምናለው። የአለታ ወንዶ ከተማ ነዋሪ የሆኑት አቶ

ዞኖችን ማዋቀር ለህብረተሰቡ ኢኮኖሚያዊ ጥቅም እንደሚያስገኝ እንደሚያስገኝና ማህበራዊ አገልግሎትን በቅርበት እንዲያገኙ ይጠቅማል ሲሉ ተናግሯል። ዞን ሲሆን ያው ይበልጥ መንግስት ከህዝብ ጋር ይቀራረባል ነው። ለምሳሌ ዞን ከሆኑ ውስጥ አንዱ አለታው እንደሆኑ ለዛ የተሻለ ማህበረሰቡ ተጠቃሚ ይሆናል ማለት ነው። ያው ዞን ሲሆን አብሮ ይዞ የሚመጣው የራስ የሆነ ዶሞች አሉ። የዛ ተጠቃሚ ይሆናል ብዬ አስባለሁ። ለምሳሌ ፍትህ ላይ እዛው ዞን ተብሎ አሁን ሐዋሳ ነበር የሚመጣ አካባቢ ህዝብ እዛው በዞን ደረጃ እዛው ሊዳኝ ይችላል በቀላሉ ማለት ነው። ሌላው መሰረተ ልማቶች ያልተሟሉለት መሰረተ ልማቶች ይኖራሉ። እነዛም መሰረተ ልማቶች ዞን ሲመጣ ብሯቸው ይዛቸው የሚመጣ በረከቶች አንዱ ነው። ሁለተኛ ነገር ደግሞ የስራ እድልን ይፈጥራል፣ ይፈጥራሉ፣ ያስባሉ። በተወሰነ መልኩ ያው እንደ ሲዳማ ችግር ያው መንግስትም ያመንበት ይመስለኛል። ያው ብዙ ከመራው ስርዓቱ ሰዎች ነበሩ፣ አሉም አሁንም ማለት ነው እነዛ በአንድም በሌላ መልኩ የሆነ ሲስተም ውስጥ የሚገቡ ይመስለኛል። ሁ እርግጠኛው እንዲህ ማለት ባልችልም፣ ግን ያው በዚህ መሰረተ ልማቶች አሁን የዞን አስተዳደር አለተው እንዶ ላይ ሆነ ማለት ዞን ላይ የሚገቡ ሰዎች አለ ከተማ አስተዳደር እንደ ከተማ አስተዳደር የሚይዛቸው ሰራተኞች ይኖራሉ። ከይ ከኛ አንጻር የሆነ ይል ጥቅም ያገኛል ብዬ አስባለሁ ከስራ በዞኑ ያለውን የስራ አጥነት ችግር ጭምር በመቀነስ ረገድ ፋይዳ ይኖረዋል ያሉት አቶ ዘላለም ዞኖችን ማብዛት የመጨረሻ ግባ ለመሆኑን ጠቅሰው ለተጨማሪ ችግር መንስኤ ሊሆን ይችላል ስሉም ተናግረዋል። ይዟቸው የመጣው በረከቶች እንዳሉ ሁሉ መርገሞችም ይኖራል። የበላተኛ ቁጥርም ሊያበዛ ይችላል። ስለዚህ አፈጣጠሙ ላይ የበልጥ ትኩረት አድርጎ ሊሰራበት ይገባል ብዬ አስባለሁ። እንደዛ ካልተደረገ አሁንም ጥቅም የለውም። ለሕዝቡ ፍትሕ መስጠት ሳይሆን ለሕዝቡ የሆን መከራ ማምጣት ሊሆንም የሚችልበት አጋጣሚ አለ። ያው በጥንቃቄ ካልታየ አሁንም ችግር ሊፈጥር ይችላል የሚል እምነት አለ። የአዋሳ ዩኒቨርሲቲ የሕግና የዓለም አቀፍ ግንኙነት መምህሩ አቶ ዮሐናን ይህንን ሀሳብ ይደግፋሉም። ለሚደራጁ ዞኖች ግን ባለስልጣናት ሲሾሙ ጥንቃቄ መደረግ አለበት ብሏል። አሁንም ቢሆን ከፍተኛ ጥንቃቄ በተለይ ሲያዋቅሩ በኮታ ለአንዱ ጎሳ በጎሳ ቁጥር ደልድሎ ስልጣን የሚሰጡ ከሆነ ዞሮ ዞሮ የኔ አንሷል ነው የሚለው እና ኢኮኖሚ ዘርፍ ላይ ኢኮኖሚ እውቀት ያለው ጤና ላይ ከሆነ ዶክተር ሚያክም የተማረ ተዳደር ላይም ከሆነ ብቁ የሆኑ ሰዎችን ማስቀመጥ። በክልልነት ከተደራጀ በኋላም ሁለት ዓመታትን ያስቆጠረው የስዳማ ክልል ከአዋጭነት አንፃር ታይቶ እንዲዘጋ የተደረገው የዞን አደረጃጀት ስራ ለማስቀጠል የሚያስችል ኮሚቴ ተቋቁሞ ጥናት ሲካሄድ መቆየቱን የክልሉ ርዕሰ መስተዳድር አቶ ደስታ ሌደሞ ተናግሯል። ርዕሰ መስተዳድሩ ህዝብን ተጠቃሚ የሚያደርግ ማንኛውንም ሀሳብ የክልሉ መንግስት ተቀብሎ ተግባራዊ እንደሚያደርጉ የጥናቱ ውጤትና አደረጃጀቱ ለክልሉ ባለሥልጣናት ትናንት በቀረበበት ወቅት ገልጸዋል። የክልሉ የዞን አደረጃጀት ጥናት የተካሄደው የምሁራን ኮሚቴ ተቋቁሞለት ሲሆን ጥናቱ ሲካሄድ የዞን መዋቅር ጥያቄ የቀረበባቸውና የህዝብን ተጠቃሚነት ሊያረጋግጥ በሚችል መልኩ እንደሆነ ተገልጧል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም። ወደ ሳምንታዊ ሴቶችና ቤተሰብ መሰናዷችን ነው የምናልፈው። በአለማችን ከፍተኛ ነዋይ የሚፈስበት የፋሽን ኢንዱስትሪ ከፍተኛ ተቀባይነት አግኝተው የኢትዮጵያ ባህላዊ አልባሳትን ለዓለም ገበያ ማቅረብ ከቻሉ ኢትዮጵያውያን ንድፍ አውጪዎች በቀዳሚነት ከሚጠቀሱት መካከል ገነት ከበደ አንዷ ናት። ገነት ፓራዳይስ ፋሽን የሚለውን ድርጅቷን መስርታ ባህላዊን የሽመና ውጤት በዘመናዊ መልክ ማቅረብ ከጀመረች 30 ዓመታት ተቆጥሯል። እነዚህን ስራዎቿንና በዘርፉ ያበረከተችውን አስተዋጽኦ የሚዘክር ታላቅ የፋሽንና የሙዚቃ ትርኢት ለማካሄድም ዝግ ተጀምሯል። ይህን በማስመልከት ከገነትና ከትርኢቱ ፕሮዲሰር አንቷን ሊንድሌ ጋር ያደረግነው ቆይታ ቀጥሎ ይቀርባል። ኢትዮጵያዊቷ እውቅ ዲዛይነር ገነት ከበደ የፋሽን ጥበብን በጣሊያንና አርጀንቲና ተምራ ወደ ሀገሯ ትመለስ እንጂ ለፋሽንና ለዲዛይን ያላት ፍቅር ግን ከልጅነትና ከትምህርት ቤቷ የሚጀምር ነው። ትምህርት ቤት እንደ ልጆች ሆነን የነበርኩበት ማግሬ ትምህርት ቤት የስፌ ትምህርት ቤትም የአርት ስራም ትምህርትም ነበረ፣ እና እሱም ኢንፍሉዌንስ ነበረው። ስፌ በጣም ወድ ነበረ፣ ጥሩ ነገር መድረስም ወድ ነበረ፣ እና ያም ብዙ ኮምፕቤት አድርጓል በተጨማሪም ወደ ትዳር ስመጣ የሚዜ ልብሶቼን ለሰፋችልን ሰው እኔ ነበርኩ እንዲሆኑ እንዲሆኑ ዳይሬክሽን ሰጥታት የተሰራልኝ እና ያው አብሮ ከልጅነት የሚያደገ ነገር ነበረ። አስተዳደጋችን፣ የሚሄድበት ትምህርት ቤት፣ ከዛ ደግሞ የአሁነ ሳይስጠርሽ ስመጣም ያ ነበረ ዋናው ነገር ያነሳሳል። ገነት ከ30 ዓመት በፊት የዲዛይኒንግ ትምህርቷን ጨርሳ ወደ ኢትዮጵያ ስትመጣ በከፈተችው ፓራዳይዝ ፋሽን ድርጅት አማካኝነት የኢትዮጵያ አልባሳትን በዘመናዊ መልክ እየሰራች ለሀገር ውስጥ ገበያ ማቅረብ ጀመረች። በተለይ የምትታወቅበት ደግሞ በባህላዊ የሽመና ውጤቶች ዘመናዊ የሙሽራና የሚዜ አልባሳትን በመስራት ነው። ገነት እነዚህን አዳዲስ ዲዛይኖች ለህዝብ ስታስተዋውቅ ግን ተቀባይነትን ለማግኘት ጊዜ እንደፈጀባት ታስታውሳለች። ከትል የነበረው ክሪቲሲዝም ምን ነበር? በዛ ጊዜ የባህላዊ ልብሳችንን ልታጠፊ ነው ቆራረጠችው፣ እንዲያደረገችው እየተባለ ያው በግለሰቡን ደረጃ በሚዲያ እንኳን ብዙ ድጋፍ እንጂ ተቃውሞ አልነበረኝም። ምክንያቱም ያው ጨርቆችን ተጠቅሜ ነው እንጂ ባህላችንን እኔ ራሴ አዞርቶዴ የራሴ ባህል ልብስ ለብሳለሁ። ምክንያቱም የእኛ ባህል የኢትዮጵያ ባህል ወይም ያንን ቅርስ ሊበቀላል በዚ አንድ ሲምፕል ዲዛይነር ሊጠፋ አይችልም። ስለዚህ ለማሳየት የፈለኩት ዋናው ትልቁ ነገር የኢትዮጵያ ሚክስ የሚመረቱበት ምናምን የሚመረቱ ጨርቆችን ወደ ዘመናዊነት መለወጥ እንደሚቻል ነው ያሳየሁት፣ እና ያ ደግሞ ሰውን በያመቱ ጊዜው አዳዲስ ነገር እየሰራ አቀርብ ስለነበረ እንዳሉ ጥቅምም ሰውም ለካ ጥሩ ነገር ነው ብሎ ብዙ ሰውም የኔገር ተከትሎ ብዙ ዲዛይነሮች አሉ፣ እግዚአብሔር ይመስገን አሉ። ሀገር ውስጥ በጣም ብዙ የፋሽን ዲዛይነሮች ስላሉ ክብር ነው የሚሰማኝ እና ለእኔ ምርኮዜ ነበረ እሱ። በሀገር ደረጃ በዘርፉ የካበተ ልምድ በሌለበትና እንደ ዋና ስራና መተዳደሪያ መሆኑ ድል አነስተኛ በሆነበት የፋሽን ኢንዱስትሪ ስራዎቿን መውጣት የቻለችው ገነት ታዲያ በዓለም ገበያ ውስጥም ተጽዕኖ መፍጠር ችላለች። ገነት ፋሽን በሚል ስያሜ የሚታወቁ የተለያዩ በባህላዊ ጨርቆች የተሰሩ አልባሳትንም ለገበያ በማቅረብ ላይ ትገኛለች። ታዲያ ጥቂት ሀገራት የተቆጣጠሩትን ይህን የዓለም ገበያ ሰብሮ መግባት አስቸጋሪ አልነበረም ሞይ ስል ጠይቄያታለሁ። እንግዲህ ለእኛ መንገድ፣ በተለይ የፋሽኑ በጣም ብዙ ሄዷል። ግን ለእኛ ዩኒክ የሚያደርገን ወይም አውተንቲክ የሚባሉ የተለየ የሚያደርገን የእኛ ባህል ትራዲሽናል፣ ይሄ የእጅ ሽመናው በእጅ የሚሰሩት ነገሮች ትልቅ ባሌ አለው። በተለይ በአሁኑ ዘመን እንዳለፉት የተወሰኑ ዓመታት የሰስተነብሊቲ የሚባለው ነገር ትልቅ ኢምፓክት አለው። በተለይ ከሴትጋ መስራት፣ እኛውን ታሪካችንን አናወራም። ስቶሪቴሊንግ ተብሎ ዛሬ ሁሉም የሰራውን የሚያሰራውን ማውሮፓ አንድ እርምጃ የሚሄደው እኛ ግን እናፍራለን። አስተዳደጋችንም ብዙ አታወሪ ምንያቱ ራሴ በስራዬ ይሄን ይሄን አድጌ ግን ዛሬ ያን ማለቱ ነው ወደ ሌላ ደረጃ እንድትሄጅ የሚያደርግ በተለየ እውነት ያደረግሽው ነገር መቶ ማንም ቢያይ የማያፍርበት። ምክንያቱም ሲንግ ሊቪንግ ይላሉ እነሱ እና አንዳንድ ባያወታው ብድግ ብሎ ይመጣሉ። ያ ያልሽውን ነገር ደረሻ ያደርጋሉ። ስለዚህ ያ በእውነቱን ይዞ መሄድ፣ የምትሰሪው ነገር ትክክል መሆኑን ማሳየት መቻል በራሱ ትልቅ መታመንን ያመጣል። ሌላ ከምትጠቀሽበት ነገር አንዱ ሴቶችን በተለይ ደግሞ በዚህ ስራ ውስጥ በማበረታታት ወጣቶችን አዳዲስ ዲዛይነሮች እድል እንዲያገኙ በማድረግ ነው። እና እስቲ ስለዚህ ንገሪኝ። እግዚአብሔር ይመስገን በጣም ብዙ ልጆች ያሉ በተለይ በኢንተርሽፕ መጥተው ብዙ ልጆች አብረውኝ ከኔ ጋር ቆይተው ይመለሳሉ። እና ያ ነው ለእኔ ሴት ልጅን ተደገፍን ህብረተሰባችን ይለወጣሉ። ይ በጣም አማምርበት ይህንን የገነት የሰላሳ ዓመት የፋሽን ዲዛይን ሙያ ለመዘከር፣ ታዲያ አዲስ አበባ ከሚገኘው ፍሬንድሺፕ ፓርክ በቴሌቪዥን በቀጥታ ለዓለም የሚሰራጭ ታላቅ የፋሽን ትርኢት ለማካሄድ ዝግጅት ተጀምሯል። የፕሮግራሙ ፕሮዲውሰርና በኢትዮጵያ ዙሪያ ከ24 በላይ ዶክመንተሪዎችን የሰራው አንቷን ሊንድላይ እንደሚለው የፋሽን ትርኢቱን የምትመራው የገነት የረጅም ጊዜ ጓደኛ ታዋቂዋ ኢትዮጵያዊት ሞዴል ሊያ ከበደ ናት። አዎ እንግዲህ ሊያ ከበደ እና ገነት ከበደ ረጅም ጊዜ የቆዩ ጓደኞች ናቸው። ሊያ ከበደም ዓለም አቀፍ እውቅና ካገኙት ታዋቂ ኢትዮጵያውያን ሞዴሎች አንዷ ነች። ነገር ግን ከዓመታት በፊት ሊያ ሥራ ስትጀምር እንዳአሁኑ በዓለም ደረጃ ከመታወቋ በፊት ለገነት ሞዴል ሆና ሰርታለች። ከዛን ጊዜ ጀምሮ ነው ጓደኝነታቸው የተመሠረተው። እስካሁንም ይገናኛሉ፣ አብረው ይሠራሉ። ስለዚህ በዝግጅቱ ላይ ተገኝታ ስለ ገነት፣ ስለ ስራዎቿና ረጅም ዓመታት ስላስቆጠረው ጓደኝነታቸው ትነግረናለች። ሌላው በዝግጅቱ ላይ ከጣሊያን የሚመጡ ሙዚቀኞች ዝግጅታቸውን ያቀርባሉ። ለምን እነሱ ተመረጡ? ምናልባት ገነት ትምህርቷን በጣሊያን ከመማሯ ጋር ግንኙነት ይኖረው ይሆን? በትክክል የገነት የፋሽን ዲዛይን ስራዋ የሚጀምረው ስለ ፋሽን ያወቀችው በጣሊያን ነው ስለዚህ የመጣችበትን መንገድ የሚገልጽ አንድ ነገር እንዲኖር ፈለግን ለዛ ነው ይህን የኦፕራ የሙዚቃ ቡድን ከጣሊያን የምናስመጣው በክላሲካል ሙዚቃ በጣም የታወቁ ሲሆን ልክ እንደ ገነት ታሪካዊ ወይም ባህላዊ እና ዘመናዊ ስራዎችን እያደባለቁ የሚሰሩ ናቸው። በዝግጅቱ ላይ ገነት ዲዛይን በሚል አዲስ ስያሜ የሚተዋወቁ አዳዲስ የገነት ልብሶች ለእይታ የሚቀርቡ ሲሆን የገነትን የሰላሳ አመት የሙያ ጉዞ የሚያስቃኝ ሌላ የጥቁርና ነጭ የፎቶ አውደ ርዕይ እንደሚኖርም አንቷን ገልጾልናል። የእኔና የገነት ግንኙነት ከስራም ያለፈ ነው። ለረጅም ጊዜ አውቃት አለሁ ለአንድ ዶኪመንተሪ ስራ ቃለ መጠይቅ አድርጌ ላት ከተዋወቅም በኋላ ጓደኛ ሆንን። እጅግ በጣም ለሥራው የተሰጠች ታታሪ ሰው ናት። የኢትዮጵያን ባህላዊ አልባሳት በጣም ትወዳለች። እናም ያንን በዘመናዊ መንገድ ሰርታ ኢትዮጵያ እንደትጠራበት ማድረግ ያስደስታል። ለሥራዋ ልዩ ፍቅር አላት። ግን ደግሞ ከዛ በላይ ሴቶችን ማብቃት ልዩ ስሜት የሚሰጣት ነው። ሴቶች የራሳቸውን ንግድ እንዲጀምሩ በጣም ታበረታታለች። ስለዚህ ገነት በአጠቃላይ ግሩምና እጅግ የምትደነቅ ሰው በመሆኗ ክብርና እውቅና ይገባታል። እኔ ደግሞ የዚህ ዝግጅት ፕሮዲውሰር በመሆኔ በጣም ደስተኛ ነኝ። የ30 ዓመት የፋሽን ዲዛይን ጉዞዋ ሲከበር ታዲያ ገነት ለአዲስ ስራዎችም እየተዘጋጀች ነው። በተለይ ገና ብዙ ይቀረዋል የምትለው የሽመና ጨርቆች በዘመናዊ መልክ በስፋት እንዲመረቱና ለገበያ እንዲቀርቡ ማድረግ እንዲሁም ሙያዋን ለወጣቶች የምታካፍልበት ትምህርት ቤት መክፈት ህልሟ ነው። ሙያው የሮብ ምሽት መሰናዷችን እንደቀጠለ ነው። ተከታዩ መሰናዶ ደግሞ የአሜሪካና ህዝቧ ነው። ቆንጅት ታየ ታቀርቧለች። የ19 ዓመቷ ቬኔዙዌላ ቤት ፍልሰተኛ ዋሽንግተን ዲሲ የመጣችው የዛሬ አራት ወር ገደማ ነው። የቴክሳስ አገረገዢ ገዢ ግሬግ አበት በ120 አውቶቡሶች እያሳፈሩ ወደ አሜሪካ መዲና ከላኳቸው ፍልሰተኞች መጀመሪያ ከመጡት ውስጥ አንዷ ነች። አበት ፍልሰተኞቹን ወደ ዋሽንግተን ለመላክ እቅዳቸውን ያወጡት ሚያዝያ ወር ውስጥ ሲሆን ያን ያደረጉት የፕሬዝደንት ጆ ባይደን ፖሊሲ ላይ ያላቸውን ተቃውሞ ለመግለጽ ነው። እናም በቅርብ ጊዜ በደቡባዊው የአሜሪካ ድንበር በኩል የገቡ ፍልሰተኞችን አውቶቡሶች ተከራይተው እያሳፈሩ ላኳቸው። ሌላው ሪፐብሊካን አገረገዢ የአሪዞናው ዳግ የቴክሳሱን የግሬግ አበትን ፈለግ በመከተል በግንቦት ወር ፍልሰተኞቹን ወደ ዋሽንግተን ዲሲ ማሳፈር ጀምረዋል ታዲያ በሚያዝያ ወር ዋሽንግተን ዲሲው የአውቶቡስ ጣቢያ ላይ ሮዛ የእውነት ስሟ አይደለም እቅዷ ምን እንደሆነ ለቪኦኤ እንዲህ ስትል ነበር የገለጸችው እሰራለሁ ህልሜን እውን ማድረግ እጀምራለሁ እዚህ ስመጣ አደርገዋለሁ ያልኩትን ዓላማዬን አሳካለሁ። ሮዛና የኑሮ ጓደኛዋ ወደ ዩናይትድ ስቴትስ የደረሱት በብዙ ችግሮች ውስጥ አልፈው ነው። በጉዞ ላይ ሳሉ ሦስት ጊዜ ጽንሷ የሚወርድባት መስሏት ሰግታ ነበር። በአደገኛው ተራራማው የኮሎምቢያው ጥቅጥቅ ደን በኩል አድርገው ከዚያም ዘጠኝ አገሮችን አቋርጠው ነው ውስብስብ የሆነውን የዩናይትድ ስቴትስ ኢሚግሬሽን ሂደት የተጋፈጡት። የሮዛ የፍቅር ጓደኛ ሲያስረዳ እንዲህ ብለዋል። እንዳሰብኩት አይደለም። ጠበቃው የጥገኝነት ማመልከቻ ጉዳይህን ለመያዝ አስር ሺህ ዶላር ይጠይቃል። ከአገር መውጣት የምችለው ከ አስር ዓመት በኋላ ነው። ፓስፖርት የለኝም። እዚህ አገር ፓስፖርት ከሌለህ ምንም አይደለህም። አሁን ጥንዶቹ የሚኖሩት ዴላዌር ክፍለ ግዛት ውስጥ ነው። ሮዛ ገና አልወለደችም። እንዲህ አይነት የኢሚግሬሽን ስርዓት ያጋጥመናል ብለን አልጠበቅንም ይላሉ። አዎ፣ ለምን መጣው ብዬ እጸጸታለሁ። ሰው ሁሉ አንድ የዩናይትድ ስቴትስ እግሩ ሲገባ በሀገሩ በሙሉ ኒውዮርክ እንዳሉት ሕንጻ በሕንጻ የሚያይ ይመስለዋል። እንደ ሮዛ ሁሉ ምን አቅብጦኝ ነው ከሀገሬ የወጣሁት ብለው የሚቆጩ አንዳንዶች ይኖራሉ። የዩናይትድ ስቴትስ ድንበር ጥበቃ አባላት ግን ደቡብ ምዕራባዊው ድንበር ላይ 27416 ፍልሰተኞችን እንዳገኙ ይናገራሉ። ግንቦት ወር ውስጥ ከነበረው አሃዝ በ4 ከመቶ ቀንሷል። ከመካከላቸው 92274ቱን ከኮቪድ-19 ጋር በተያያዘ የጤና ስጋት ሥራ ላይ በዋለው ታይትል 42 በተባለው ደንብ መሠረት ወዲያውኑ ተባረዋል። ሮዛ እንዲህ ትላለች። እዚህ መድረስ የአሜሪካን ህልም መጨበጥ የሚመስላችኋሉ። እውነታው ግን መጥቼ አንዳች ነገር ቢደርስብኝ እንደዚህ ለፍቼ የመጣሁለት ህልም ይሄ ነው ማለት አይቀርም። ቬኔዙዌላዊቱ ነፍሰ ጡር ሮዛ እና የፍቅር ጓደኛዋ በስልካቸው በሚያገኙት መተግበሪያ አማካይነት በየሳምንቱ ለኢሚግሬሽን ባለስልጣናት ያሉበትን እንዲያሳውቁ ታዘዋል። በዚህ ሁሉ መሀልም ሴት ልጃቸውን ወልደው ለመሳም በጉጉት እየጠበቁ መሆናቸውን ይናገራሉ። የምሽቱ መሰናዷችን በዚሁ ተጠናቀቀ። ፕሮግራሙን በመምራት አብሬያቸው አመሻው ስመኝሽ የቆየ ነበርኩ። ሰላም፣ ደህና እደሩ። Yeah, <laughs>